ውዳሴ አለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ቀዳሚት አለ ቀድሞ በብሉይ ኪዳን ያከብሯት ነበርና አንድም ዛሬ ቀድማ የምትውል ስለሆነ በዚህም ቀን እመቤታችን ብርሃን ለብሳ ብርሃን ተጎና ጽፋት ትመጣለች። እንደ ተለመደው ባርኪኝ ይላታል። ተባረከዋለች። ውዳሴውን ይጀምራል። ውዳሴ በቀዳሚት ውዳሴ ዘቀዳሚት ውዳሴ አለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ቢል አንድ ነው። ቃለ ጸሀፊ ነው። በዕለተ ቀዳሚት የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ይህ አርስት ነው። ነገሩን ንጽቶ ብሪት ብሎ ያመጣዋል። ንጽቶ ብሪት፣ ንጽት ነሽ ብሪት ነሽ አለ። አሁን በእሷ መለወጥ ኑሮ ባት አይደለም እሱ እያደር እየበቃ ጽድልት ብሪቱና ያያታል። ወቅድስ በኩሉ ስቢት በአፈሰ በመላይት ነሽ ተቀፈቶ ለግዚ በረሃ ጌታን በመሃ አቀብቺ ዮ ሲል ነው። ጌታን በመሀል እጅሽ ታቅፈሽ ያዝሽው ታቅፈሽ ያዝሽው በሴቶች ልማድ፣ ሴቶች ህጻናትን አናትን እንዳይወርዳቸው ብለው በመሀል እጃቸው እንዲይዟቸው ሁሉ ፍጥረት ሲሱ ምስሌኪ ምስሌሃ ምስሌኪ ሲል ነው ፍጥረት ሁሉ ካንቺ ጋራ እንደ አንቺ ደስ ይላቸዋል። እንዘ ይጸርሁ እየጮህ እንዲህ እያሉ ሳይ ለነቅድስ እንዲህ ከሚያደርገው ልጅ ሽርጉት በቅድስና ጽኔት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳል ለምኝልን። አይምሮውን ለቦን በልቦናችን ሳይብን አሳድሪብን። አሜን። ተፈስይ ወምል ተጸጋ ምልይ ተጸጋ ምልይ ተክብሮ ሆይ ተፈስይ ደስ ይበልሽ እያሉ ተፈስይ አንድም ተፈስይ ደስ ይበልሽ ተፈሴ ስመራከብኪ ሞገስ የእናትነት ባለሟልነትን አግኝተሻልና ተፈሴ ደስ ይበልሽ እያሉ አንድም ተፈሴ ደስ ይበልሽ። ተፈሴ እግዚአብሔርም ስለይቲ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ካንቺ ጋራ አንድ አካል አንድ ባህርይ ቢሆን የእናትነት ባለሟልነትን አግኝተሻልና ተፈሴ ደስ ይበልሽ እያሉ አንድም ተፈሴ ደስ ሶስት ጊዜ መላልሶ ተናገረ ላጽንዖተ ነገር አንድም ላጠየቆ ሰለስቶ አካላት አሰሱ ገጽ ከገጽ ዚያ ገጽ ዚያ ከአሰስ ግዮ እትም ይገጽ ከምን እንደ ይል አንድም የነጻ ስጋዋ የነጻ ነፍሷ የነጻ ልቦናዋ ምሳሌ ነው። ናስተበጽዐኪ ኦ ግርምት ድንግል ግርምት መቤታችን፣ ክብርሽን እጹብ እጹብ እያልን እናደንቃለን እናመሰግናለን። ግርምትነቷ በአጋንንት በመናፍቃን ዘንድ ነው በእኛ እንጂ በእኛ ዘንድ ግርምት አይደለችም ነው። ስለም ፍሬ ከርስኪ ኮነ መድኃኒተ ዘመድነ፣ ከማህጸንሽ ፍሬ ከማህጸንሽ ፍሬ ኢየሱስ ክርስቶስ የባህርያችን ደህንነት ተገኝቷልና፣ አንድም የማህጸንሽ ፍሬ ኢየሱስ ክርስቶስ የባህርያችን ደህንነት ሆኗልና። ወአቅረበነ ኀበ እግዚአብሔር አቡሁ ወደ አባቱ ወደ እግዚአብሔር አቀረበን አለ ከአባቱ ጋር አስታረቀን ሳሊለነ ቅዱስ ከአባቱ ጋር ካስታረቀ ልጅ ስርጉት በቅድስና ጽኑት በድንግልና እመቤታችን ጸጋውን ክብሩ እንዳይነሳል ልምኝልን አይምሮውን ልቦውን በልቦናችን ሳይብን አሳደሪብን ከመከብካዛ አልቡ ጥልቀት አደፍ ርቡስ እንደሌለባት እንደ ንጽህት ቤት ንጽህት ሆነሽ ብትገኝ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ፣ አንድም መንፈስ ቅዱስ ከሶስቱ ግብራት ቢከለክልሽ ወውት ውስጥ ንጹህ ምነሰለስቱ ግብራት ዘውቶ ሙሩካዩ ወዘር ዋሰስሎ ተድንግልና አለ ሱራን በዘራ አጓለ መህ ወእሙራን ቦሙ እንዲል ነው። ወህለሉ ጸልልልኪ ያ በሀይሉ ቢያጸናሽ ኦ ማርያም አመኑ ልኪ ቃል ወላ ዘይነብ ለላለ መቤታችን ለዘላለሙ ጸንቶ የሚኖር አካላዊ ቃል ንወለድሽልን መጻዋል ያነነ ሰው ሆኖ ከፍዳ ዳነን ሳይለ ለቅዱስ ሰው ሆኖ ከፍዳ ካዳነን ልጅ ስርጉት በቅድስና ጸንይት ወድንግልና መቤታችን ጸጋውን ክብሩን እንዳነሳ ለምንይልን አይምሮውን ለቦን በልቦናችን ሳይብን አሳደሪብን። አንቲ ውእቱ ዘመድ ዘምስሮ ዳዊት ከዳዊት ባህሪ የተገኘሽ ስር አንቺ ነሽ። ስር ወደ ላይ ወደ ታች ይዘምታል። ወደ ላይ እሴ ወደ ታች እያቄም ጉንዱ ዳዊት ነው። ወለድኪ ለነ በስጋ መድኃኒትና ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስን በስጋ ወለድሽልን። ዋህድ ቃል ዘማብ ተቀዳሚ ተከታይ የሌለው ከአብ ባህሪ የተገኘ አካላዊ ቃል ዘም ቅድማ አለም ህቡ ሀባርስ ሆነ ሳሚኪያሪ ያገብ ቅድማ አለም ህቡ የነበረ እሱ ዳግመኛ ራሱን ህቡ ቢያሰኝ ከብረ ተለአለ ሀይ ሰውረሰ ነግሰ መባልን ገንዘብ አደረገ ሳይለነ ቅድስ ከበረ ከፍ ከፍ አለም ወነገሰ ወረሰ መባልን ገንዘብ ካደረገ ልጅ ይርጉት በቅድስና ጽኔት በድንግልና መቤታችን ጸጋውን ክብሩን እንዳይነሳል ለምኚልን አይምሮው ለበውን በልቦናችን ሳይብን አሳደሪብን ኮንቲ ዳግም ተሰማይ ዲበብ ምድር ከምድር በላይ ያለች የሰማይ ሁለተኛ ሆንሽ ዋስጣ በቅዋ ዲበ ብነ ኮኩ እንዲል ጠፈርና አድማስ እንደ መሶብና እንደ መሶብ ፊያ እንደ ወጭትና እንደ ወስከምቢያ የተያያዘ ነው። መቤታችንም እናትነት ከድንግልና ድንግልና ከናትነት አስተባብራ አስተካክላ ይዛ ተገኝታለችና፣ ኦላዲ ታምላክ ዘነለ ርጉስ አደፍ ርኩስ የሌለብሽ አምላክን የወለድሽ እመቤታችን፣ ሰረቀለንም ንግስ ፀሐይ ጽድቅ ፀሐይ ጽድቅ ኢየሱስ ክርስቶስን ወለድሽልን፣ ካንቺ ተወለደልን። ወለድኪዮ በከመ ትንቢተ ነቢያት ዘመን ዘሮ ይሙስና ነቢያት፣ እንበለ ዘር እንበለ ርካቢ ወልዳል፣ ይወለዳል ብለው ትንቢት እንደተናገሩ እንበለ ዘር እንበለ ርካቢ ወለድሽው። ሳይል ነቅድስ፣ እንዲህ ከሚያደርገው ልጅ ይስ ጉት በቅድስና ጽንዓት፣ በድንግልና እመቤታችን፣ ጸጋውን ክብሩን እንዳይነሳ ለምኝልን፣ አይምሮውን ለቦውን፣ በልቦናችን ሳይብን አሳደሪብን። አንቲ ውእቱ ደብተራ ዘተሰምየት ቅድስተ ቅዱሳን ወሲታ ታቦት በወርቅ ልቡጥ እንኩላይ ወሲታ ጽላተ ኪዳን በአጻባ እግዚአብሔር የተቀረጹ አስርቱ ቃላት የተጻፉባቸው ጽላት በውስጡ ያለባት በወርቅ ለብጠው በግምጃ ጠቅለው የሚያኖሯ ታቦት ያለችባት ከከበሩ የከበረች ከተለዩ የተለየች ደብተራው ልታንቺ ነሽ ነው። ደብተራው የእመቤታችን ቅድስት የነፍሷ ቅዱሳት የህዋሳቷ ታቦት የማያጸና ጽላት የጌታ ምሳሌ አስርቱ የተስዊት ኪዳን የመለኮት ኪዳን ላቸው ብጠብቋቸው ይጠብቋቸዋል ብሎ ተካሂዶባቸዋል ና አንድም ደብተራ የለወጥም ቅድስት የማህፀኗ ቅዱሳን የህዋ የነብሷ የስጋዋ ታቦት የልቦናዋ ጽላት የመንፈስ ቅዱስ አሰብቱ ቃላት ቴዳን አንድ ወገን በመንፈስ ቅዱስ የተገለጸላት ምስጢር ምሳሌ ነው። መሶብ ወርቅ እንተ መናሀቡ ህቡ መና ያለባት የወርቅ መሶብ በውስጡ ያለባት ደብተራ ኦሪት አንቺ ነሽ። መሶብ የእመቤታችን ወርቅ የንጽህናዋ የቅዱስናዋ መናሀቡ የጌታ ምሳሌ ወልዳዘ ነብር ላለን መጻዳንነት

ሰው ከመሆን አስቀድሞ ሰውም ከሆነ በኋላ ባህሪው የማይመረመር ጌታን በማህፀንሽ ወስነሸዋልና አንድም እሱን ከመጽነስሽ አስቀድሞ እሱንም ከጽነስሽ በኋላ በተፈቶ በማይመረመር ማህፀንሽ ወስነሸዋልና ነው። ኮንኪ ለነ ሳሊተ ኀበ እግዚእነ ኢየሱስ ክርስቶስ፣ ከጌታችን ከኢየሱስ ክርስቶስ አማላጅን ሆንሽን ተሰባም ንኪ በእንተ መድኃኒትነ፣ እኛን ስለማዳን ከአንቺ ሰው የሆነ ብሎ ለጌታ ቀጠለ ሳሊለነ ቅዱስ እኛን ስለ ማዳን ካንቺ ሰው ከሆነ ልጅ ስርጉት በቅድስና ጽሪት ወንግልና መቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ልቦውን በልቦናችን ሳይብን አሳድሪብን ናሁ ጊዜ ወጻምነች ወብሩ ጽር ነጽት ጽር ነጽትን መቤታችን እነሆ ጌታ ካንቺ ተወለደ። ጽር ሀሚልክ ያሲላታልና ያድን ኩሎ ዓለም ዘፈጠረ በበይ ሳህሉ በይቅርታው ብዛት የፈጠረውን ፍጥረት በይቅርታው ብዛት ያድነው ዘንድ ንሰቦን ወድሶ ፈጽመና መሰግነው ዘንድ ስሞቱ የሄሮ መፍቀሬ ሰብ ሸር ሰው ወዳጅ ነውና ሳይለ ለቅድስት ቸር ሰው ወዳጅ ከሆነ ልጅ ስርጉት በቅድስና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን አይምሮውን ወለ በሆን በልቦናችን ሳይብን አሳደሪብን ተፈሴ ወል ተጸጋድ እንድዘን ወለ ርቁ ሳደፍ ርቁ የሌለብሽ ምልዕተ ጸጋ ምልዕተ ክብር መቤታችን ተፈሴ ደስ ይበልሽ፣ ልኩት ንጽህት ክብረ ኩሉ ዓለም ለዓለም ሁሉ ክብር የምትሆኝ ንጽህት ሸክላ አለ በልኩታት የሚላቸው ሞብር ላይ መርጠ ብርጭቆ ናቸው። እነዚያ ማህደር እነዚያ ማህደር ሰፍተው ቤት ሰርተው ጢስ ከማይተንበት ትቢያ ከማይበንበት ከንጹህ ቦታ ያኖሯቸዋል። በወረዱ ጊዜ በክቡራን እጅ ይውላሉ። ለጠጩም ላጠጩም ክብር ይሆናሉ። እነዚያም እነዚያን ማህደር ሰፍተው ቤት ሰርተው እንዲያኖሯቸው ትቢያ ከማይበንበት ከንጹ ቦታ እንዲያኖሩዋቸው ቤታችንም አስራ ሁለት አመት በቤተ መቅደስ ኑራለች። በወረዱ ጊዜ በክቡራን እጅ እንዲውሉ ለእለት ጸጋ ክብር ይጨመርላቸዋል። ለጠጩም ላጠጩም ክብር እንዲሆኑ ስላሴ በእኛ ቃል በመመስገናቸው በእሷም እኛም በከስላሴ መወደዳችን በእሷ ምክንያት ነውና በእሷ ምክንያት ነው እና፣ አንድም ልብተ ኤልሳ አንቺ ነሽ ሲላት ነው። ኤልሳ መምህሩ ኤልያስን ሸኝቶ ሲመለስ ህጻናት ተሰብስበው ርግበራህ ርግበራህ አሉት። ተናዶ ሁለት ድባሽ አስመስቶ አርባ ሁለት ህጻናት አስፈጅቷል። እነሱም ካስፈጀ በኋላ ይቺ ሀገር እንደምን ያለች ሀገር ናት ብሎ ጠየቀ። ሰናይ ንብረታ ለዛቴ ሀገር ሀገሪቱ ውስጥ መልካም ናት። ወማየ ብሄራ ሰኩ፣ ነገር ግን የሀገሪቱ ውሃ እጅግ በጣም ክፉ ነው። ወላድ ብትጠጠው የወላድ መካን ያደርጋል መካን ብትጠጠው ልብ አፍርሶ አንጀት በጣጥሶ ይጥላል። እንዲህ ያለች ናት አሉት በአዲስ ሸክላ ጨው አግብታችሁ አምጡልኝ አላቸው። አግብተው አምጡለት። ይቤ እግዚአብሔር ፈወስክዎ ለዝንቱ ማይ ብሎ ከነቆ ከነቁ ላይ ከምንጩ ላይ ቀብሮታል። አጣምክዎ ወለጥክዎ አጣፈጥኩት ለወጥኩት ሲል ነው። ከዚህ በኋላ ጣፍጦላቸው ጠጥተውታል። ይህም ምሳሌ ነው። ገንቦው ልውክቱ የመቤታችን ጨው፣ የጌታ ውሃው፣ የጥምቀት ምረሩ፣ የፍዳ መርገም ምሳሌ ነው። ምረሩ አንድም ጽዋር ጤክስስ አንቺ ነሽ ሲላት ነው በሶስት እልፍ መክሊት የተገዛች የእንቁ ጽዋ ነበረችው። አንዱ መክሊት ሺህ ከ728 ወቂት ይሆናል። በጃችን የሚጠጣ የሚሾም ነው። በእመቤታችንም የሚማጽን ይከብራልና ያቺ ዋጋዋ ብዙ እንደሆነ የእመቤታችንም ክብሯ ብዙ ነውና ብርሃን ዘይት ተጠፈ የማትጠፋ ፋና አንቺ ነሽ አለ ሙሴ አሮን በቀዳሚ ሳተ ሌሊት አብርተው። በቀዳሚ ሳተ ማለት የሚያጠፏት ፋና ነበረች ነበረችና ከዚያች ሲለይ መቅደስ ዘይት ትነሰት የማትፈርስ መቅደስ አንቺ ነሽ አለ። መቅደስ መቅደስ ታነጽ እስከ ክርስቶስ ንጉስ ቢል ወምዝት መዘበር ያለበት ነው። በእሷ ግን ሁሉ የለባትምና፣ በትረ ሃይማኖት ዘይትጸንን የማትሰበር የማታዘነብል የሃይማኖት በትር መስማኩሙ ለቅዱሳን የቅዱሳን አባቶቻችን መጽኛቸው መቅኛቸው ናት። ሳይለን አብ ክርስቶስ ወልጅ ይሄ መዳኔ ነ ቸር ሰው ወዳጅ ከሚሆን ልጅሽ ለምኝልን። ይማረን ነው ይሳለን ፈጽሞ ይቅር ይለን ዘንድ ይስራት ያሰነ ኃጢአታችን ያሰሰር ይልን ዘንድ ሳይለን ቅድስት ኃጢአታችንን ከሚያሰስሪ ልጅ ስርጉት በቅድስና ጽንዕት በድንግልና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለብውን በልቦናችን ሳይብን አሳድሪብን። ሁላችንም አቡነ ዘበሰማያት ነው።